የፌዴራል ጠቅላይ አቃቤ ሕግ በሶማሌ ክልል ከሐምሌ 28 እስከ 30 2010 ዓ ም ተፈጸመ ያላቸውን ወንጀሎችና ለአምስት ወራት ሲያካሄድ የነበረውን ምርመራና ግኝቱን አስመልክቶ በሰጠው መግለጫ የቀድሞው የክልሉ ፕሬዝዳንት አቶ አብዲ መሐመድ ዑመርን ጨምሮ ሌሎች ከፍተኛ አመራሮች የተሳተፉበት ከሶማሌ ብሔር ተወላጆች ውጭ በሆኑ ኢትዮጵያውያን ላይ ያነጣጠረና ብሔርን ማዕከል ያደረገ አሰቃቂ ግድያና ውድመቶች መድረሳቸውን በምርመራ አረጋግጫለሁ ብሏል። በወንጀሉ ላይ የቀድሞ የክልሉ አመራሮች በህቡዕ በዕቅድ የተሳተፉበት እንደነበር የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ በመግለጫቸው አትተዋል። የሰው ልጅ በማቃጠል የመግደል ከዛም ባሻገር አንገት ጭምር በመቁረጥ የሞት ተግባራቶችን በመፈጸም የሰው ልጅ ከነ ህይወቱ መቃብር ውስጥ እንዲወርድና እንዲቀበር የማድረግ ስራዎች ሁሉ ሲከናወን የነበረበት ሁኔታ ነው ያለው። በጅምላ ጭምር እንዲቀበሩ የማድረግ ተግባራቶች ሲፈጸሙ እንደነበረው ካገኘናቸው የምርመራ ውጤቶች ለማረጋገጥ ይችለናል። በዚህ ሂደት ላይ ተሳተፉ ቀድሞ የነበረው የክልሉ መንግስት አመራሮች ከምንም በላይ ደግሞ የቀድሞ የክልሉ ፕሬዚዳንት አቶ አብዲ መሀመድ ኡመር ጨምሮ በዚህ ስራዎች ላይ የተሳተፉበት ሁኔታ ነው አለው። ክልሉን በኃይል የመገንጠል ፍላጎት እንደነበር የጠቀሰው መግለጫው 58 ሰዎች ተገድለው በጅምላ ስለመቀበራቸው በክልሉ ከሐምሌ ወር ከተከሰተው ነውጥ በፊትም የቀድሞ ፕሬዚዳንት አብዲ መሐመድ ኡመር ወደ ስልጣን ከመጡ ጀምሮም ተገድለው የተቀበሩ የ200 ሰዎች የጅምላ መቃብር አስክሬን ስለመገኘቱና በምርመራ ላይ መሆኑንም አስረድተዋል። በእነዚህ ቀናቶች ከምርማሮች ምስክሮች ለመለየት የቻል ነው። በጅምላ የተቀበሩ ወደ 50 አስክሬኖች ለማረጋገጥ ችለናል። 42ቱ ሌላ ቦታ የተቀበሩ ናቸው። ስምንቱ ደግሞ በጂጂጋ ከተማ የሚገኘው ሚካኤል ቤተክርስቲያን የተቀበረው አስክሬኖች ተቆፍሮ እንዲወጡ የተደረገበት ሁኔታ ነው አለው። ከዚህም ባሻገር በደረሰን ጥቋማና ቅጥቅል ወደ ሁለት መቶ የሚሆኑ ሌሎች የጅምላ አስክሬኖች ተገኝቷል። እነሱ ግን በሂደት በምርመራ ስራችን ላይ ነው ያለነው። ከዚህ ከሞቱት ውስጥ በተለይም ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የሆኑ ካህናትና ምእመናን ጭምር በቤተክርስቲያኑ ቅጥር ግቢ እንዲቃጠሉ ና እንዲገደሉ የተደረገበት ሁኔታ ነው ያለው። ከዚህም ባሻገር 266 ሰዎች ለከባድና ቀላል የአካል ጉዳት መዳረጋቸውን አስር ሴቶች በተደራጁና ሄጎ በተባሉ ቡድኖች መደፈራቸውን በምርመራው አረጋግጫለሁ ብሏል። ከፍተኛ የሚባል የተደራጀ የንብረት ዘረፋና ውድመትም ስለመድረሱም እንዲሁም ሌላው ግምቱ ወደ 412 ሚሊዮን 468826 ብር የሚያክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ተቋማት የግለሰብ መኖሪያ ቤቶች፣ የንግድ ድርጅቶች ጭምር እንዲቃጠሉና እንዲዘረፉ ተደርጓል። ኢትዮጵያን ዜጎች እንዲፈናቀሉ ከንብረታቸው፣ ከቤታቸው፣ ከአካባቢው እንዲፈናቀሉ የተደረገበትና ለከፍተኛ እንግልትና ችግር ውስጥ የተዳረጉበት ሁኔታ እንዳለ በዚሁ ባደረግናቸው የምርመራ ሪፖርት ስራዎቻችን ለማረጋገጥ የተቻለበት ሁኔታ ነው አለው። ይህንን ተከትሎ የቀድሞውን የክልሉ ፕሬዝዳንትን ጨምሮ 46 ተጠርጣሪዎች መኖራቸውንና ስድስቱ ብቻ በእስር ላይ መሆናቸውን የጠቀሰው መግለጫ ሌሎች የተወሰኑት ከሀገር እንደሸሹ ተደብቀው ያሉና ያለመከሰስ መብት ያላቸው እንደሆኑ ገልጾም ሁሉንም ለመያዝና ለፍርድ ለማቅረብም እየተሰራ መሆኑን አቶ ዝናቡት ሁኑ ገልጸዋል። ማንም ሰው ከሕግ ማምለጥ ስለማይችል ሕግ ከሁሉም በላይም ስለሆነ በሕግ ፊት እንዲቀርቡ ለማድረግ አንድ ቡድን ተደራጅቶ እነዚህን ሰዎችን ለህግ የማቅረብ ስራ ለመስራት ስምሪት ያደረገበት ሁኔታ ነው ያለው። በቅርቡ እነዚህ ሰዎችም እንደዚሁ በሰላማዊ መንገድ ህግና ህጉ ብቻ መሰረት ባደረገ መልኩ ወደ ህግ እንዲቀርቡና የህግ በላይነትንችንም ደግሞ የማረጋገጥ የማስጠበቅ ስራ የሚሰራበት ሁኔታ አለ። በመግለጫው ዜጎችን ከአደገኛ የዱር አራዊት ጋር በማሰር ከፍተኛ የሰብአዊ ጥሰት ይፈጸም እንደነበር ቢገለጽም የክስ ሂደቱ ግን ሰኞ እንደሚጀመርና ጉዳዩ ከጅምላ የዘር ማጥፋት ጋር ግንኙነት እንደሌለው በፌዴራል ጠቅላይ አቃቤ ህግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ምክትል ዳይሬክተር አቶ ተመስገን ላጴሶ ተናግረዋል። ውቸውን ዘር ማጥፋት ወንጀል ነው የሚባል አይደለም ለዚህም ነው ክሱ እሱ ላይ ያልወደቀው ወደ ህገ መንግስታዊ ስርዓት ማፍረስ ና ማነሳሳት ወንጀል ላይ የወደቀው የምርመራ ሂደቱ ገለልተኛ እንደነበር የና አቶ በረከት ስምኦን ጉዳይ የአማራ ክልል ጉዳይ መሆኑን የአቶ ጌታቸው አሰፋ ጉዳይም በሂደት ላይ መሆኑን ና በሶማሌ ክልል ከተፈጽመው አሰቃቂ ወንጀል ጋር በተገናኘ ሌሎች ከፍተኛ አመራሮች ስለመኖራቸው ማስረጃ ለማግኘቱንና የአቶ አህመድ ሺዲ ኤጅ ስለመኖር አለመኖሩም እስካሁን ማስረጃ እንዳላገኘ በመግለጫው ላይ ከጋዜጠኞች ጥያቄዎች ተሰንዝረው ጠቅላይ አቃቤ ህግ ምላሽ ሰጥቶባቸዋል ለዲ ደብሊው ለተጠናቀረው ዘገባ Salam semuaja neng ke adi sababam.